ማህደረ ዜና። ኢራን ከምዕራባውያኑ አዲስ ውዝግብ ውስጥ ገብታለች። ከኦማን አቅራቢያ ከሁለት ሳምንታት በፊት ከታንዛኒያ ወደ የተባበሩት አረብ ኤሚሬቶች በመጓዝ ላይ የነበረ ነዳጅ ጫኝ መርከብ ላይ በተፈጸመ ጥቃት ሳቢያ ተከታታይ ክሶችና ውግዘቶችም ቀርቦባታል። አሜሪካ፣ እስራኤልና ብሪታንያ ለጥቃቱ ቴህራንን ለመክሰስ ቀዳሚ ነበሩ። ከዚያ የቡድን ሰባት አባል አገራት ተከተሉ። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ የቡድን ሰባት አባል አገራት ያቀረቡትን ውንጀላ መሰረተ ቢስ በማለት አጣጥለዋል። ይህ ግን ክስና ወቀሳውን አላቆመውም። ትናንት እሁድ፣ ሁሉም ማስረጃዎች በግልጽ ወደ ኢራን ይጠቁማሉ ያሉት የአውሮፓ ህብረት የውጭ ግንኙነት ኃላፊ ጆሴፕ ቦሬል ጥቃቱን በማውገዝ ዲፕሎማሲያዊ ውዝግቡን ተቀላቅለዋል። የአሜሪካ ጦር ማዕከላዊ እዝ ሜርሰር ስትሪት በተባለው ግዙፍ መርከብ ላይ ጥቃት የተፈጸመበት ሰው አልባ የአየር ላይ ተሽከርካሪ በኢራን የተመረተ ነው ከሚል ድምዳሜ ላይ መድረሱን ባለፈው ቅዳሜ ይፋ አድርጓል። መርማሪዎች መርከቡ በሦስት ሰው አልባ አውሮፕላኖች ጥቃት ደርሶበታል የሚል እምነት አላቸው። በዚህ ጥቃት ሁለት የመርከቡ የጥበቃ ጓዶች ተገለዋል። ጉዳዩን ውስብስብ ያደረገው መርከቡን ለስራ ያሰማራው ዞዲያክ ሜሪታይም የተባለ ኩባንያ ኢያል ኦፈር የተባሉ እስራኤላዊ ቢሊዮነር ንብረት መሆኑ ነው። በኢራን ላይ ያነጣጠረው ትኩስ ውዝግብ የተቀሰቀሰው ባለፈው ሐሙስ አዲሱ ፕሬዝዳንት ኢብራሂም ራይሲ በአገሪቱ ምክር ቤት ቃለ መሃላ ፈጽመው ገና ስልጣን ከመረከባቸው ነው። የ60 ዓመቱ ራይሲ ከኢራን አብዮት ወዲህ ስድስተኛው ፕሬዝደንት ናቸው። በዓለ ሲመታቸው የተፈጸመው የኢራን መንፈሳዊ መሪ አያቶላ አሊ ሀሚኒ ለፕሬዚዳንትነታቸው ቡራኬ ከሰጡ ከሁለት ቀናት በኋላ ነበር። ሐሰን ሩሃኒን ተክተው አገሪቱን ለመምራት በተወዳደሩበት የወርሃ ሰኔው ምርጫ ይሄ ነው የሚባል ተገዳዳሪ አልገጠማቸውም። ኢብራሂም ራይሲ ምዕራቡን ዓለም በጥርጣሬ የሚመለከቱ ወግ አጥባቂ ናቸው። አዲሱ ፕሬዝደንት የሚመሩት የኢራን መንግስት ትኩሱን ውዝግብ ጨምሮ በአገር ውስጥና በዓለም አቀፉ መድረክ የሚጋፈጣቸው ዘርፈ ብዙ ችግሮች አሉ። የውሃ እጥረት፣ ተደጋጋሚ የኃይል መቋረጥና የዋጋ ንረት የሚፈትናት አገር ሆናለች። ኢራን በአሜሪካ የተጣለባት ማዕቀብ ኢኮኖሚዋን እጅ ተወርች ጠፍሮታል። አዲሱ ፕሬዝደንት በአገሪቱ ምክር ቤት ባደረጉት ንግግር ትኩረት የሚያደርጉባቸውን ጉዳዮች ሲያብራሩ ይህንኑ የማዕቀብ ጉዳይ አንስተዋል። ታሪም አለህም ለኢራን ባውያት ላቅብ ጋርዳት ኢራን ላይ የተጣሉ ማዕቀቦች መነሳት አለባቸው። ይህን ግብ የሚያሳኩ ማናቸውም ዲፕሎማሲያዊ እቅዶችን እንደግፋለን። ኢራን በመካከለኛው ምስራቅ አገሮች ለታጣቂ ቡድኖች ታደርገዋለች የሚባለው ድጋፍና ከሶሪያ መንግስት ጋር ያላት ግንኙነት በቀጠናው አወዛጋቢ አድርጓት ቆይቷል። ሳውዲ አረቢያን ከመሳሰሉ የቀጠናው ሀያላንና ከእስራኤል ጋር ያላት ግንኙነት ከመሻከር ተሻግሮ መቃቃር የበረታበት ነው። አሜሪካን ጨምሮ በርካታ አገሮች በቀጠናው ላለው ውጥረት ጣታቸውን በኢራን ላይ ይቀስራሉ። ራይሲ በበዓለ ሲመታቸው ያሉት ግን በተለይ ምዕራባውያን አገራቸውን ከሚከሱበት እጅጉን የራቀ ነው። ሞ ሙዳፌ ዋቅይ ቁቁቅ በሸር በቁቁቅ ኢንሳን ሀስቲ እኛ የሰብአዊ መብት እውነተኛ ጠበቆች ነን። በጭቆና በወንጀልና በመብት ረገጣ ፊት ዝምታን አንቀበልም። በአውሮፓ ልብ በአሜሪካ በየመን በሶሪያና በፍልስጤም ወንጀልና ጭቆና ሲኖር ከተበደሉ ጎን እንቆማለን። ች ደር አምሪካ ች ደር አፍሪቃ ቦሸድ ች ደር የመን ች ደር ሱርዬ ቦሸድ ች ደር ፌሌስቲን ማ ደር ክኖር መዝሉማን ሂም ማድ ኢራን ቀውስ ውስጥ በገባችው የመን የሁቲ አማጽያን እንትደግፋለች የሚል ብርቱ ክስ ላለፉት ዓመታት ሳይለያት ቆይቷል። ከሊባኖሱ ሂዝቦላህ ጋር ያላት ግንኙነትም በምዕራባውያኑም ይሁን በቀጠናው ሀገራት አይወደድላትም። ራይሲ በምክር ቤቱ ባሰሙ ንግግራቸው የአገራቸውን ወታደራዊ ኃይል አወድሰዋል። ቁድረት የጀምሁሪ እስላሚ ኢራን ደር መንት አምኒያት የኢራን እስላማዊ ሪፐብሊክ ኃይል በቀጠናው ጸጥታን ያሰፍናል። ኢራን በቀጠናው ያላት አቅም ሰላምና መረጋጋትን በተለያዩ ሀገሮች ይደግፋል። ኃይላችንን የምንጠቀመው ግን ስጋቶችን ለመጋፈጥ እና ጨቋኝ ኃይሎችን ለመመከት ብቻ ነው። ራይሲ በዓለ ሲመት በቁጥር በርከት ያሉ ዲፕሎማቶች ታደመዋል። ኢራን በአዲሱ ፕሬዝዳንቷ በዓለሲመት ሲመት ሳውዲ አረቢያ እንድትታደም ያቀረበችው ግብዣ ተቀባይነት ሳያገኝ ቀርቷል። ፕሬዝዳንቱ በመካከለኛው ምስራቅ ከሚገኙ አገሮች ኢራን ግንኙነቷን ለማደስ ፍላጎት እንዳላት ጥቆማ ሰጥተዋል። እርሳቸው የወዳጅነትና ወንድማማችነት ያሉትን ግብዣም ለቀጠናው ሀገራት እንካችሁ ብለዋል። የወዳጅነትና ወንድማማችነት ግብዣዬን በቀጠናው ለሚገኙ ሀገሮች ሁሉ በተለይም ለጎረቤቶቻችን እነሆ አቀርባለሁ። ፕሬዝደንቱ ቃለ መሐላ በፈጸሙበት ዕለት በቴህራን ጎዳናዎች በኢራን ዜጎች ዘንድ የተደበላለቀ ስሜት ይንጸባረቅ ነበር። ዋና የተባለው የዜና አገልግሎት በተሄራን ጎዳናዎች ያነጋገራቸው የአገሪቱ ዜጎች ተስፋና ስጋታቸውን ከመናገር አልተቆጠቡም። ከእነዚህ መካከል በመንገድ ላይ ንግድ የሚተዳደረው አሊ አንዱ ነው። እውነቱን ለመናገር ምንም ተስፋ የለኝም። ለውጥ ያመጣል የተባለው የቀድሞ መንግስት ደጋፊ ነበርኩ። ሮሃኒ ፕሬዝዳንት በነበሩባቸው ስምንት ዓመታት የሆነው ግን እነሱ የተስፋ እቅድ ያሉት እኛን ተስፋ አሳጣን። አሁንም ራይሲ በማዕቀቦችና ኢኮኖሚያዊ ጫና በህዝቡ ላይ የተፈጠረውን ችግር ለማቃለል አንዳች ነገር ማድረግ ስለመቻላቸው ይጠራጠራል። እንዲህ ተስፋ የመቁረጥ ዝንባሌ የሚታየው ግን አሊን በመሳሰሉ የጎዳና ላይ ነጋዴዎች ዘንድ ብቻ አይደለም። ኢራናውያን የአገሪቱን ምጣኔ ሀብት ላዳሸቀው የምዕራባውያን ማዕቀብ ከራይሲ መንግስት መፍትሄ ይሻሉ። የኢኮኖሚ ጫናው በተለይ ለእኛ ለወጣቶች እጅግ አስቸጋሪ ሆኗል። በተለይ ደግሞ እንደኔ በቅርብ ጊዜ ትዳር ለመሰረትን ሰዎች እጅጉን ከፍቷል። የምግብ ወጪያችንን እንኳን መክፈል አልቻልንም። ከመንግስት መጀመሪያ የምንጠብቀው ይህን ኢኮኖሚያዊ ጫና እንዲያቃልል ነው። ኢራን ለዓለም ገበያ የምታቀርበውን የነዳጅ ምርት መጠን በመገደብና ከዓለም አቀፉ የባንክ አገልግሎት እንድትገለል በማድረግ የአሜሪካ ማዕቀብ ብርቱ ጫና ሳድሮባታል። አሜሪካ የጣለቻቸው ማዕቀቦች በሂደት እንዲነሱ የስልሳ ዓመቱ ጎልማሳ መንግስታቸው የሚወስዳቸው እርምጃዎች እንደሚኖሩ ቃል ገብተዋል። ራይሲ ዳኛ ሳሉ ፈጽሟቸው በተባሉ የሰብአዊ መብት ጥሰቶች ሳቢያ በአሜሪካ ማዕቀብ ተጥሎባቸዋል። ኢራናውያን ምዕራባውያኑ በአገራቸው ላይ በያዙት አቋም የተከፋፈለ ስሜት አላቸው። ራይሲ ከምዕራባውያኑ የተጣጣመ ፖለቲካዊ አቋም እንዲኖራቸው የሚሹ የመኖራቸውን ያክል ቆፍጠን ማለታቸውን የሚወዱም ጥቂት አይደሉም። በጠላት ፊት ቁርጠኝነት እጅግ ጠቃሚ ነገር ነው ብዬ አስባለሁ። ይሄ ደግሞ ፕሬዚዳንት ራይሲ አላቸው። አይንበረከኩም ባለፉት ስምንት ዓመታት አገራችን የተቀማችው ኃይል ይመለሳል የሚል ተስፋ አለኝ። ኢራን በአሁኑ ወቅት ባለፉት 50 ዓመታት ከገጠማት ሁሉ የከፋ ድርቅ ይፈትናታል። የውሃ እጥረት በርትቷል። የኤሌክትሪክ ኃይል በተደጋጋሚ ይቋረጣል። የኮሮና ቫይረስ በከፍተኛ ፍጥነት ከሚስፋፋባቸው አገሮች አንዷ ነች። ይህ በኢራናውያን ላይ ብርቱ ጫና አሳድሯል። ራይሲ የፕሬዝደንትነት መንበረ ስልጣኑን ሲጨብጡ የአገራቸውን ዜጎች ፍላጎት አልዘነጉም። ዜጎቻችን ለሁሉም ጫናዎች መፍትሄ በማበጀት አኗኗራቸው ማሻሻል ይፈልጋሉ። ዜጎቻችን ብሔራዊ ደስታና ማህበራዊ መግባባት በኅብረተሰብ ውስጥ እንዲበለጽግ ይሻሉ። የአውሮፓ ኅብረት ባለሥልጣናት ልዕለ ኃያላኑ በኢራን የኑክሌር መርሃ ግብር ላይ ከቴህራን የተፈራረሙት ስምምነት መልሶ ነፍስ እንዲዘራ በመጪው መስከረም እንደገና ውይይት ይጀመራል የሚል ተስፋ አላቸው። የስምምነቱ ፈራሚ የሆኑት አሜሪካ፣ ብሪታንያ፣ ፈረንሳይ፣ ቻይና፣ ሩሲያ እና ጀርመን እስካሁን ስድስት ጊዜ ከኢራን ተደራድረዋል። ከስድስት ዓመታት በፊት ተፈርሞ ገቢራዊ የሆነውን ውል የቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አገራቸውን በማስወጣት ፋይዳ አሳጥተውታል። ኢራንም ምዕራባውያኑ ቃላቸውን ካላከበሩ ለውሉ ሙሉ በሙሉ እንደማትገዛ በማሳወቅ እየሸራረፈች የኒውክሌር መርሃ ግብሯን ማሳደግ ቀጥላለች። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ባለፈው ሳምንት ራይሲ በይፋ ስልጣን ሲጨብጡ፣ በኦስትሪያ ዋና ከተማ የሚደረገውን ድርድር አገራቸው ለመቀጠል ፈቃደኛ መሆኗን ተናግረዋል። ለፕሬዝዳንት ራይሲ የምናስተላልፈው መልእክት ከእርሳቸው በፊት ለነበሩ ካስተላለፍነው ተመሳሳይ ነው። ይህም ዩናይትድ ስቴትስ የራሷንና የአጋሮቻችንን ብሔራዊ ጥቅሞች ታስጠብቃለች። ኢራን ዲፕሎማሲያዊ መፍትሄዎችን ለማበጀት ከሁላችንም ፊት የሚገኙ እድሎችን ትጠቀማለች ብለን ተስፋ እናደርጋለን። አዲሱ የኢራን መንግስት የሚወስደውን አማራጭ ተመልክተን ከአጋሮቻችን በመመካከር በፊናችን መልስ እንሰጣለን። በእኛ በኩል ድርድሩን ለመቀጠል ወደ ቪዬና ለመመለስ ተዘጋጅተናል። ይህን የምናደርገው በአንድ ቀላል ምክንያት ብቻ ነው። ይህም ለፕሬዚዳንት ራይሲ ወደ አስተላለፍነው መልእክት ይመልሰናል። ይህን የምናደርገው የብሔራዊ ጸጥታ ጥቅማችን ስለሆነ ነው። እንደ ኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ ሁሉ ራይሲም በአገራቸው የኒውክሌር መርሃ ግብር ላይ ለሚደረገው ድርድር ይሁንታ ሰጥተዋል። ምንም እንኳን ወጋ አጥባቂ የሚባሉት ራይሲ ስልጣን ቢይዙም ልዕለ ኃያላኑ ከዚህ ቀደም ከኢራን ጋር ለተፈራረሙት የኒውክሌር መርሃ ግብር ውል ነፍስ ሊዘሩበት ከፍተኛ ፍላጎት አላቸው።